ዩናይትድ ስቴትሱ የስሚሶኒያን ብሔራዊ ሚውዚየም ከሚገኙት ቤተመዘክሮች አንዱ ለሆነው የአፍሪካ የሥነ ጥበብ ሚውዚየም ሰሞኑን ነው በምክትል ዲሬክተርነት እንዲያገለግሉ የተመረጡት እንግዳችን ዶክተር ሄራን ሰረቀ ብርሃን የአፍሪቃ ታሪክ ተመራማሪ ሲሆኑ ከሥነ ጥበብ ጋር ዝምድና ባላቸው ሥራዎቻቸውም ይታወቃሉ። አሉላ ዶክተር ሄራን በአመታት ውስጥ የሰሯቸውን ከፍ ያሉ ግምት የሚሰጣቸውን ስራዎቻቸውን ከዚህ ቀደምም ተከታትለሃል። የአሁኑ ደግሞ የነኛ ሁሉ ድምር ውጤት ነው የሚመስለው። ቆንጅት፣ ትክክል ብለሻል። ወደ ኋላ ሄደን ወደ ሁለት ሺህ ሦስት ዓመተ ምሕረት በአውሮፓውያን የዘመን አቆጣጠር ከዚሁ ቤተመዘክር ጋር የተያያዘ ይልቁንም ደግሞ የኢትዮጵያ የስነ ጥበብ ስራዎች የቀረቡበትን እናስታውሳለን። ኋላ ላይ በቃለ ምልልሱ የምናመጣቸው ናቸው። ቆንጅት እንዳልሽው ከፍ ያሉ ግምት የሚሰጣቸው በርከት ያሉ ስራዎቻቸውን ተከታትለናል በአመታት። መልካም አሉላ ዶክተር ሄራን ብዙ ታላላቅ ስራዎች የሰሩ ሰው ናቸው። ውይይቱን እንከታተል። ዶክተር ሂራን ሰረቀ ብርሃን በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አቢና ከግዙፉ የስሚትሶኒያን ኢንስቲትዩት 21 ሚዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የ60 ዓመቱን አንጋፋ የአፍሪካ ኪነ ጥበብ ቤተ መዘክር በምክትል ዲሬክተርነት የኃላፊነት መደብ መቀላቀለው ነው እንግዲህ የቅርቡ ትኩሱ መነሻችን ይሁን እንጂ ከ20 ዓመታት በፊትም ቅርበት ያላቸው ግንኙነት የፈጠሩበት ይህ ቤተ መዘክር ከኪነ ጥበብና ከታሪክ ጋር ያስተሳሰረትን ያሳለፉትን መንገድም ዘለግ ብለን እንድናይ የሚጋብዝ አጋጣሚ ጭምር ይመስለኛል። ይገኛል። መሰንበቻውን ለንባብ የበቆ የባህልና የኪነ ጥበብ ነክ ዘገባዎች ካስተዋወቁት ቀደም ብለን ካወሳነው ዜና ብንጀምር ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር፣ ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቶን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገርበት ከማስበው ግዙፍ አጋጣሚ ጋር ይመለሳል። ሁለተኛ ጊዜ እንግዲህ፣ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው። ምንድን ነው ከዚህም ሙዚየም ጋር ያዋደደው? እስኪ ስለ እነኚህ ሶስት አጋጣሚዎች በወፍ በረር በማየትም እንጀምራል። እንደገና በጣም አመሰግናለሁ አሉና መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽጋን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል፣ ለዘጠኝ ዓመት ብዙ ነገር ለዓለም የሚታይ እንቅስቃሴ ሳይኖር በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች። እና የዚህ ሙዚየም በየዓመቱ የሚወጣ ካታሎግ ነበር። እሱን እየጠየቅኩ ይላክልኛል። እዛ ላይ ደግሞ ኢንተርንሽፕ ወይ የልምምድ ጊዜ ሳመር፣ እዚህ እንግዲህ በጋ ነው የሚሆነው። በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው እና አንድ ዘጠኝ አመት ካለፈ በኋላ ያንን እድል እስኪ ለምን አልሞክርም ብዬ ተመዘገብኩኝ። አሸንፈሻል ተብዬ ተጋበዝኩኝ ለመምጣት። ሁለት ወር ያህል ዋሽንግተን ዲሲ ከሚሽገን መጣሁኝ። ያን ጊዜ የጋና ኤግዚቢሽን ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ሊዘጋጅ ነበር። ያ ኤግዚቢሽን እንደ ድንገት ላይሆን ሆነ፣ ተሰረዘ። ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያዊ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰአሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው ዘመናዊ ኮንቴምፖራሪ አርት ሆነ የሴኔጋል ላይ እና ስለ ኢትዮጵያ ብዙ ታውቅም ነበረ። ኢትዮጵያውያን አርቲስቶች አሉ። ያን ጊዜ ክንድር በጎሲያን ነበረ። ብዙ ሰዓሊዎች እሱ እያስተማራቸው ሜንቶር ያረጋቸው የኮተኮታቸው ሰዎች ብዙ ነበሩ። ሌሎችም ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታይ ደግሞ አዘጋጇ እሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ እኔና በጊዜው ከበደች ተክላ ያን ጊዜ ሀዋርድ ዩኒቨርሲቲ ነበረች፣ ወዳጄ ጓደኛዬ ናት። ሊስት አዘጋጀን፣ የምናስበውን ሰው በሙሉ በአካባቢው ያለውን። መጨረሻ ላይ ምን ይሆናል ያ ኤግዚቢሽን ኢትዮጵያውያኖች ከኢትዮጵያ ውጭ ያሉ ሰዓሊያን እና ሚክስ ሚዲያም የሚሰሩ የተለያዩ አርቲስቶች የሚሳተፉበት ኤግዚቢሽን ሆነ። ያ ቲም በዛ ስር የሚካተቱ ሰዎችን ነው የተመረጡት መጨረሻ ላይ አስር አርቲስቶች ተመረጡ ከአስሮች ውስጥ ስድስቱ ሴቶች ነበሩ ለዚያ ጊዜ በጣም ጥሩ ነገር ነበር ያራሱ ብዙ ሴት አርቲስቶች እንደዚህ ተሰብስበው የሚታዩበት ብዙ አጋጣሚ አልነበረም እና እሱ ኤግዚቢሽን ተያያዘ መነሳሳት ሲጀምር እኔ ተመልሼ መሽጋን ሄጄ ትምህርት ቤት መጨረስ ነበርብኝ። ከዚያ በኋላ አንድ አመት ቆይቶ ትምህርት ቤት ጨረስኩኝ። ኤግዚቢሽኑ ሁለት እና ሶስት አመት ይፈጃል። በዚህ ደረጃ የሚሰራ ኤግዚቢሽን መዘጋጀት እና ማሰባሰብ፣ ሁሉንም ኤግዚቢሽን ዲዛይን ምን ምኑን የሚሰራው ያለው ፕሮሰስ አለቀ ሲባል ደግሞ ተመልሼ መጥቼ የከዛ ኤግዚቢሽን ጋር የተያያዙ ፕሮግራሞች ማዘጋጀት ውስጥ እድል ሰጡኝ። ተመልሼ መጥቼ የመጀመሪያ ስራዬ ነው። እንግዲህ ከትምህርት ቤት የመጣሁበት ምክንያት ያ ነው እና እዛ ጊዜ ደግሞ እንግዲህ እስክንድር ያረፈ፣ ኤግዚቢሽኑ ተከፍቶ ገና መታየት እንደጀመረ ነው ያረፈው። አዎ ሮብለት ተከፍቶ ቅዳሜ ዕለት ነው ያረፈው። ባልታሰበ ሁኔታ ነው ያረፈው። እስክንድር መጨረሻ ላይ የኤግዚቢሽን የእሱ ስንብት ኤግዚቢሽን እስኪሆን ድረስ ነው እንግዲህ ደህና ነበር ሮብለታ፣ አብረን የመሽራ ነው ሁላችንም ተሰብስበን ሰዓሊዎቹ በሙሉ ነበሩ፣ ሌሎችም ሰዎች ነበሩ። ስስ ይለኛል ደረጃውን ሲወርድ ራሱ ከሚዚየሙ ከላይ ሲወርድ የሚዚየሙ ሰራተኞች ጠየቁት ምን ይሰማሃል ታዲያ፣ ዛሬ እንዴት ነው የሚሰማ ሲሉት፣ ምን ትጠይቁኛላችሁ የአለም ጫፍ ላይ ተቀምጬ፣ ይኸው ኦን ቶፕ ኦፍ ዘ ወርልድ ይላል በእንግሊዘኛ እና በጣም የደስታ ጊዜ ነበር ያ የኢትዮጵያ አርቲስቶች፣ ኮንተምፕራሪ አርቲስቶች እንዲህ በአንድ ጊዜ አንድ ቦታ መታየታቸው ለብዙዎቻችን የምንፈልገው ነገር ነው የተሳካው ያኔ። ከዛ ደግሞ ፕሮግራሚንጉ ላይ እንግዲህ ብዙ ሌላ ነገር መስራት ቻለን። ያን ታሪክ ለማያውቁ ይሄ ኤግዚቢሽኑ ራሱ በዩናይት ስቴትስ አንዱ ትልቁ ሚዚየም ነው ስሚትሶኒያን፣ በዛ ውስጥ ቀደም ብለን ያነሳ ነው የአፍሪካ ኪነ ጥበብ ቤተ መዘክር ውስጥ ሙሉ በሙሉ የኢትዮጵያዊ የሆኑ ስራዎች ለስድስት ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው አስር ቱባ ቱባ ሳሊያን ተመርጠው ስራዎቻቸውን እንደ ልባችን የምንጎበኝበት እዛ የሚዋልበት አይነት አጋጣሚ የፈጠረውን ያህል ሌሎች በሮችም ተከፈቱ። የሙዚቃ የጸጋዬ ገብረመድን ቀን የተለያዩ ዝግጅቶች በተከታታይ ተካሂደው ነበረ። እስኪ እነሱንም እንደው አለፍ አለፍ ብለን እናስታውሳቸው። ይገርማለው። አሁን ወደኋላ ሲታሰብ ይንክ ኤክዚቢሽኑ መጨረሻ ላይ መዝጊያ ቀኑ ተራዝሞ ወደ ስምንት ዘጠኝ ወር ያህል ቆያ እና ይሄ ከህዝብ ጋር ያለውን ፕሮግራሚንግ የ ትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለእኔ ሰጡኝ። እኔ ብዙ ሀሳቦች ይዤ መጣው። በዛ በፕሮግራሚንጉ በኩል እንግዲህ የግጥም፣ የሙዚቃ የተለያዩ ከኢትዮጵያ ጋር የሚገናኙ ሰፋ ያለ የስዕልና የቪዥዋል አርት ብቻ ሳይሆን ሌላም ሌላም በሂውማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነ ጥበብ የኪነ ጥበብ ሰዎች፣ የመድረክ ሰዎች አሉ እዚህ። ምናልባት ከጋሽ ፀጋዬ ጋር ይሁን ለብቻው ይሁን ብቻ ከአለም ፀሐይ ወዳጆ ጋር የጣይቱን አመት ዝግጅት ያደረግን ጋሽ ፀጋዬ የልደቱን በዓል አከበርን በዛ ጊዜ ደግሞ የግጥም ሲዲው ደርሶ የፌዴራል ቤት ስለሆነ ሁሉም ሚውዚየም የስሚዝሶኒያን ሚውዚየሞች በጣም ጥብቅ ነው ህጋቸው በፕሮግራሙም በኩል ማድረግ የሚችሉት ነገር ለአንድ ግለሰብ ብቻ የሚያተርፍ አይነት ስራ እንዲሰራ አይፈቅዱም። እና በቃ እያንዳንዱ ቢሮ እያንኳኳው የጋሽ ጸጋዬ ማን እንደሆነም ማስረዳት ነበረብኝ ልደቱን እዛ ማክበሩ ለምን እንደሚያስፈልግ የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለን ወይስ የበፊቱ ጊዜ ላይ ነው ያለ ነው የሚሰኝ ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ስማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣናቸው። በቃ እዛ አጠገባችን እንዲሆኑ አደረግን በፕሮግራሚንጉ በኩል ስለዚህ፣ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆነ እሱኛው ጋሻ ብዬ ፎርጅ ነበረ። ከብደች ነበረች። የመጀመሪያው ግማሽ ፕሮግራሙ ልደቱ ስለነበረም ለጋሽ ጸጋዬ ክብር የሚነበቡ ግጥሞች ነበሩ፣ የአማርኛም እንግሊዘኛም ስራዎቹ። ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ። ስለ እስክንድርና ስለ ገበ ክርስቶስም ብዙ አወራ እና በአጭር ጊዜ ውስጥ ብዙ ጥሩ ነገር የመስራት እድል ነበረ። በእርግጥ የተቻለበት ነበረ። ከዚያ በኋላ ያን የመሰለ እድል ዳግም ያየሁ አይመስለኝም። በተለያዩ ጊዜያት በተለያዩ መድረኮች የኢትዮጵያውያን ኪነጥበብ ባለሙያዎች ስራዎች ይቀርባሉ፣ ግን በዚያ ደረጃ በአንድ ጊዜ በጣም ብዙ ዘርፍ ያላቸው ሙዚቀኞቹ ሁሉ የተጫወቱበትና በጋዝ የተጫወቱበት ጊዜ ሁሉ ትዝ ይለኛል። እንግዲህ ይሄ ቀደም ብለን ካነሳ ነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሚዚየም የአፍሪቃ ኪነጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደኋላ ሄደንም የነበሩትን አጋጣሚዎች ነው የተመለከትነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተመዘክሩ ከሚሰራቸው ስራዎች አንጻር የባህልና ኪነ ጥበብ መድረክም እንደመሆኑ፣ ትምህርታዊም እንደመሆኑ ምን አይነት እድሎች ይታዩታል አሁን የተረከቡት ኃላፊነት ምን አይነት እድሎችን የሚፈጥር ይመስሎታል? ለረጅም ጊዜ ከኪነጥበብ እና ከባህል ከታሪክ ጋራ ካሎት ቁርኝት ይሄን እድል አሁን ሲያገኙ ምን አይነት ስራዎችን ሊሰሩ ይችሉ ይሆናል ብሎ ተስፋ ያደርጋሉ? የተወሰነውን በሂደት ክፍት አይምሮ፣ ክፍት ልብ ይዤ መግባት ነው የምፈልገው። ይሄ ቤት በጣም ለእኔ ቤቱ ብቻ አይደለም፣ ውጭ ያለው የአበባው፣ የዛፉ፣ የካስሉ፣ የግቢው ራሱ ለኔ? በጣም ምናልባት እንደ ጸሎት ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ ከቅጠሎቹ፣ ከዘ ከሁሉ ነገር ይጀምራል። እዛ ውስጥ ይገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይሄንን ስንል ሰዎቹ ያላቸው እውቀት በተለይ ኪሬተሮቹ የአርቱን የሚያዘጋጁት ሰዎች ስለ እያንዳንዱ የአፍሪካ ባህል ምንነት ስለ ባህል ልምዶቹ፣ ስለ እውቀታቸው፣ እነዛ ባህሎች ያላቸው እውቀት የስነ ጥበብ እውቀት እና መገለጫዎች ብዙ ያውቃሉ። እና ሰዎቹ ሌሎቹ ደግሞ የቴክኒካል ስራውን የኤግዚቢሽኑን፣ ኢንስቶሌሽኑን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት ፕሮግራሚንጉን የሚሰሩት ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ የማናውቀው ከሆነ አንዳንዶቹን ስራዎች፣ የነዛን ስራዎች ምንጫቸውን አመጣጭ እንዴት እንዴት እዚህ ቤት ደረሱ፣ እንዴት እኛ ከየት ገዛ ነው የገዛ የሸጡልን ሰዎች ደግሞ ከየት ገዙት? የሚል ፕሮቨናንስ ይባላል። የአንድን እቃ ታሪክ ማወቅ እንበል እዚህ ኮሌክሽን ውስጥ እንዴት መጣ ለምለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ የሄድ ሄድና በቅኝ ግዛት ብዙ የውጭ ሀገር ዩሮፒያኖች በተለይ ፈረንሳዮች፣ እንግሊዞች ቅኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስረቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ ደግሞ መመለስ ካልተቻለ ደግሞ አብሮ ባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው። በየሚዚየሞቹ በተለይ ዩሮፕ ያሉ ሚዚየሞች በጣም ይህን ስራ እየሰሩ ነው። ግን ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ በደንብ በስሚሶኒያን ደረጃ ሀያ አንድ ሚዚየም አለው። በሀያ አንዱ ሚዚየም ውስጥ ይሄ ነገር ጥያቄ ሆኖ እየተስተናገደ ነው እና የወደፊቱን ሳስብ እኔው ራሴ ደግሞ ገና የሚዚየሙን አለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ ግን ይታይኛል ብዙ አይነት ፖስቢሊቲ በደንብ ተስፋ ያለው ፕሮግራሚንግንም በተመለከተ አፍሪካ ካሉ ሚውዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁንም የተደረገ ከዚህ ወዲያ ደግሞ እዚያው ኮንቲነንቱ ላይ እዛው አህጉር ውስጥ ያለ አንድ ኪዩሬተር ሁልጊዜ በዚህኛው ሚውዚየም ቅጥር ሆኖ የስዕል ኤግዚቢሽኖች የሚያዘጋጅ አድቫይዝ የሚያደርግ ግን እዚያው አህጉር ውስጥ ያለ ሰው የመቅጠር ሀሳብ አለ እና ለአፍሪካ የቆመ ሚውዚየም ነው። ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው። ደስታዬም እንደዚያው በጣም ደስ የሚል የስራ ጊዜ እንደሚሆን ነው ተስፋ የሚሰጥ ይመስለኛል። ዶክተር ሂራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወት ነው ያለ ነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ የሚል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት፣ የአቅራቢዎቹን ማንነት፣ ዋሽንግተን ዲሲና አካባቢው ላሉ ደግሞ ማየትም ያንድልም እንዲያገኙ መሰረታዊውን ነገር ቢያስይዙ ነው አዎ በጣም ደስ ይለኛል። አጋጣሚ ነው እኔ ገና ሳልመጣ ሚዚየም ውስጥ ሳልቀጠር በፊት የተጀመረ ፕሮጀክት ነው፣ ግን እንደ ድንገት አሁን ዲሰምበር አስራ ሶስት ነው የሚከፈተው። ቀኔ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ስነ ጥበብ ውስጥ የምትሰራ ቪዥዋል አርቲስት ናት። የፊልምም የስዕልም የፐርፎርመንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርቲስት የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርዝ ሚዚየም የነበረ ኤግዚቢሽን ከአዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው፣ እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ እና እሱን ይሄ ሚውዚየም አኳየር አድርጓል። ኮሌክሽን ውስጥ ስብስባቸው ውስጥ አካተውታል። እሱን ነው የሚታየው። እሷም ደግሞ እዚህ ዋሽንግተን ዲሲ የምትኖር ስለሆነች ታዲያ ትኖራለች ከእሱ ጋር ደግሞ አብሮ ከስብስባቸው ውስጥ አንድ ሁለት ሌላ የመረጡ ስራዎች አሉ። አንዱ ፎቶግራፍ ነው። አንድ ስዕል ነው። ስልሳዎች ውስጥ የነበረ የእስክንድር ስዕል ስብስብ ውስጥ ያለ አለ፣ የእስክንድር ቦጎሲያን። ሁለተኛው ደግሞ የአይዳ ሙሉነህ ይሄ ያን ጊዜ የኢትዮጵያውን ኤግዚቢሽን ባዘጋጀን ጊዜ ስብስብ ውስጥ የተገዛ ያን ጊዜ አይዳ ገና ከሃዋርድ ዩኒቨርሲቲ ወደ መጨረሱ ነበረች እና ፎቶግራፎች ስብስብ ውስጥ መገዛቱ በራሱ ለአንድ አርቲስት ትልቅ መነሻ የሚሰጥ ነው። የስራቸውን ጥራትና ትልቅነት ሚውዚየም ውስጥ ተገዝቶ ከገባ ስራቸው ትልቅ ደረጃ የሚሰጣቸው ነው ለስራቸው። እና የአይዳ ያን ጊዜ ገና እንደ ጨረሰች ትምህርት ቤት የተገዙ ሁለት ስራዎች አሉ አንደኛው ይኖራል እና የኢትዮጵያ ኤግዚቢሽን ነው። በጣም ትልቅ የሚባል ኤግዚቢሽን አይደለም ግን፣ ሰብሰብ ብለን የማክበር ምክንያት ይሆናል። አንድ አመት ያህል ወደ አንድ አመት የተጠጋ ጊዜ ክፍት ስለሚሆን ፕሮግራሚንግም እንሰራለን። ከዚህ ጋር በተያያዘ የኢትዮጵያ ፕሮግራሞች እንዳለፈው ጊዜ ደንብ እንሰራ ተስፋ እናደርጋለን። ስለዚህ በጣም ደስ ብሎናል። ነጻ ነው፣ ሁልጊዜ ስሚዝሶኒያን ሙዚየም መግቢያውም ነፃ ነው። ቤተሰብም ምንም ይዞ መምጣት ይቻላል። ብቅ በሉ ቤታችሁ ይሆን በቅርብ ያላችሁ ወይ በዲሲም ስታልፉ ጋባዥ የራስ ሰውም አለ። የበለጠ ተጨማሪ ከሁሉም በአይነተኝነት የሚታይ አንድ ሌላ የስነ ጽሁፍ እና የታሪክ ጥናት ስራ እንመልከት። ይህ የዶክትሬት መመረቂያ ጽሁፎ በነገስታቱ ዘመን ኃይሎች ፉክክር ባለበት በጋብቻ ወዳጅነት የሚመሰረቱ ግንኙነቶች የነበረውን ፍጥጫና ግጭት ማርገብ፣ ሌሎች የተሻሉ ሁኔታዎችንም የሚፈጥሩበትን ነው እንደው በደምሳሳው ወደዛ ወስደን ነው መንደርደሪያ የጽሁፉንም ይዘት አሁን ደግሞ አንባቢያን የሚቀርብበት መንገድ ላይ እየሰሩ መሆኑን ተረድቻለሁ እና ና የተወሰነ ነገር ቢያጋሩን ይሄ በታሪክ ነገር ግን ደግሞ ይልቁንም ለዛሬ ፋይዳ ይኖረዋል ብሎ የማስብባቸው አንዳንድ ነገሮችን እንድንነጋገር ይጋብዛል። ለሁሉም ግን ስለዛ ይዘት በመጠኑ ያጋረንኩ ብዙ አመት የፈጀ ዳሰሳ ልበለው እንዲያው ዝም ብሎ ነፍሴ በሚነግረኝ ደረጃ የኢትዮጵያውያን የኢትዮጵያ ታሪክ በአጠቃላይ የሁል ጊዜ ግጭት፣ የጦርነት አንዱን በአንዱ ላይ ኃይሉን የሚያሳይበት ታሪክ ብቻ አይደለም ብዬ አምን ነበር። እንግዲህ ዝም ብዬ እንዲያው በነፍሴ ደረጃ እና እሱን ደግሞ እንዴት እንግዲህ ሌላ ሌላ በሌላ አቅጣጫ ታሪኩን የምንመለከትበት ምን መንገድ ይኖራል ብዬ ይሄንን ሀሳብ ይሄ በጋብቻ የሚገናኙበትን ቤተሰቦች በተለይ የተወሰነ የመኳንንቱ የመሳፍንቱ ደረጃ ያሉት ቤተሰቦች ከአንድ ቦታ ውጪ በብዛት በጋብቻ የሚያስተሳስር አንድ ሀገርን ወይ አንድ በዛ ዘመን ክፍለ ሀገርን ብቻ ያልተመለከተ ሁሉንም በልዩ ልዩ አቅጣጫ የሚያስተሳስር እንትን መስ መስመር ወይ ታሪክ ነው ብዬ አማኩኝ። ይሄ ስለዚህ የወሎ፣ የጎንደር፣ የትግራይ፣ የሸዋ፣ ጎጃም፣ የወለጋ፣ የላስታ ብዙ ብዙ የመኳንንት የነበሩበት ቦታ ምን ያህል የጋብቻ ግንኙነት እንደነበራቸው ብዙ አናቅም። ምናልባት የተወሰነውን የተወሰነ ሰው ያውቃል። ዋናው ደግሞ እነዛን የቤተሰብ እና የጋብቻ ታሪኮች ከፖለቲካ ታሪክ ጋር አንድምታውን ለምን ተደረገ? እንዴት ተደረገ? ለምን በየትኛው ጊዜ ለምን ተደረገ? ያ ደግሞ ያ ትስስር መፈጠሩ ምን ፋይዳ ነበረው? ቢሆን ባይሆን ምንድን ነው ልዩነቱ የሚለውን ጥያቄ እና ይሄ ሲባል እንግዲህ ግለሰቦች ጋር ሊደርስ ነው ታሪኩ። በግለሰብ እና በቤተሰብ ደረጃ ሊወራ የሚችልበት ያህል አለ ወይ ደግሞ የተጻፈስ ነገር ምን ማን አለ ምን አለ የሚለው ነገር በጣም ከባድ ነበር። የተወሰነውን ሰዎቹ በህይወት የነበሩትን ያህል በአውሮፓ አቆጣጠር ዘጠና አምስት ዘጠና ስድስት ሰባት ስምንት አካባቢ ድረስ ያን ጊዜ ምናልባት ሰማንያ እድሜዎች ውስጥ የነበሩ ሰዎች ወደ ኋላ እስከ ሀያታቸው ስለሚያስታውሱ እሱ ነበር። ቢያንስ ያው እንግዲህ ከ በሰው ትውስታ በኦራል ሂስትሪው ደረጃ የነበረ ነገር ነበር። ከዛ ደግሞ እንግዲህ የመቃብር ሀውልት ድንጋዮች አልቀሩም። ጊዜውን ዘመኑን፣ ቀኑን በትክክል ለማወቅ የጋብቻዎቹን እና እነዚህ የትስስሮቹን አጋጣሚዎች በተቻለ ስለነሱ ለመማር ግን ታሪኩ እንግዲህ የኔ የጀመርኩት ዘመን የት ነው? አጼ ቴዎድሮስ አካባቢ ነው የሚጀምረው። በሺ ስምንት መቶ ስልሳ አምስት በፈረንጆች አቆጣጠር ጃንሆይ እስከሚወርዱ ጊዜ ይሄዳል ታሪኩ። እንግዲህ ከመቶ ዓመት በላይ የሚሄድ ታሪክ ነው። እና ከቴዎድሮስ ጊዜ ከተጀመረ የምኒልክ ዘመን አለ፣ ልጅ እያሱ፣ ዘውዲቱ፣ ከዛ የተፈሪ፣ ከዛ ጃንሆይ ከነገሱ በኋላ ደግሞ እሳቸው ሙሉውን መሄድ የሚያስችለኝ ጊዜ የሆነ እሱ አሁን እንግዲህ በስንት አመት እንደገና አንስቼ አቧራውን አራግፌ እንደገና ለመስራት እየሞከርኩ ነው። ከዛ ወዲያ ደግሞ የተጻፉ ብዙ ስራዎች አሉ። የምርምሩን እንትን ጥናት ካደረግኩ በኋላ የተጻፉ መጽሐፍት ስላሉ እነሱንም የመካተት ተስፋ አለኝ። የራስ ምሩ የፍታራዊ ተክላዋሪያት፣ የጋሽ ጳውሎስ ኞኞ የምኒልክ ደብዳቤዎች ምናምን አሉ። አንዳንድ ጽሁፎች የግድ አንብቤ ማዋሃድ ያለብኝ ዶክተር ሄራን ሰረቀ ብርሃን በስሚሶኒያን ኢንስቲትዩት የአፍሪቃ ስነ ጥበብ ሚዚየም ምክትል ዲሬክተር ለቆይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም በጣም ነው የማመሰግነው። አላ ከልብ የተሰራ ስራ ነው። በጣም አመሰግናለሁ። አድማጮችም አመሰግናለሁ።